ዜናዜናዜና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ነ ጋቢና ቪኦኤ አስገባችሁ፣ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናደናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ የዛሬ ጥቅምት 5 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ የቤኒሻንጉል ጉሙዝ ክልል የስልጠና ቤት ገንብተው ሕገ ወጥ ወታደራዊ ስልጠና ሲወስዱ የነበሩ ያላቸውን ወጣቶች በቁጥጥር ስር አዋልኩ ይላል። ያገኘናቸው ወጣቶች በጣም አስራ ስድስት አመት አስራ አምስት አመት አደኛ በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው ስድስተኛ ክፍል ተማሪ ሰለስተኛ ክፍል ተማሪ ወጣቶች ናቸው። የክልሉ የጸጥታ ዘርፍ ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ናቸው። በዘገባ ይዘናቸዋል። በሌላ በኩል ከዚህ ቀደም ከክልሉ በግጭት መፈናቀላቸውን የሚናገሩ ነዋሪዎች መፍትሄ የሚሰጣቸው ማጣታቸውን ይገልጻሉ። እስካሁን ምንም ይሄ ነው የሚባል ነገር የለም። ያመቻቸን ነው፣ ያመቻቸን ነው፣ ያመቻቸን ነው። ምንም ምንም እስካሁን ምንም ይሄ ነው የሚባል መረጃ እስካሁን አላገኘንም። በነቀምት የሚገኙ ተፈናቃይ ናቸው። ዝርዝሩን ይዘን እንመለሳለን። የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር በኢትዮጵያ ፕሮግራማችን በ16 ቋንቋ ነው። ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ አንድ ሶስተኛ የሚሆነው 70 ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያ ና ሶማሌም በጣም ብዙ አድማጭ አለን። የመጀመሪያው የአሜሪካ ድምፅ አፍሪካዊ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው። ከ37 ዓመታት በኋላ ለሀገር ምድሩ በቅቷል። ቃለ ምልልስ አለን። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ የምሽቱ ዜናዎቻችን በድጋሚ ተመልሰን መተላል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ባለቤታቸው ሜላኒያ ባለፈው ሳምንት ከባድ ዝናብ በተቀላቀለበት ኃይለኛ አውሎ ነፋስ ወይም ማይክል በተባለው ሀሪኬን ምክንያት የወደመውን የፍሎሪዳ አካባቢን እየጎበኙ ናቸው። ፕሬዚዳንቱና ባለቤታቸው ዛሬ የሄዱት የምድን ሰራተኞች የገቡበት ያልታወቀ ሰዎችን በሚፈልጉበት ወቅት ነው። በጆርጂያ ክፍለ ግዛት የደረሰውን ጉዳት ለመመልከት እንደሄዱ ትራምፕ በትዊተር ገጻቸው ላይ አስፍረዋል። ባለፈው ረቡ ማይክል የተባለው ሀሪኬን ደርሶ በሰዓት 250 ኪሎ ሜትር በመንፈስና ከፍተኛ አውሎ ነፋስ ለቆ በማተራመስ ህንፃዎቹን ደርምሷል። የኤሌክትሪክ መብራት እንዲጠፋና ስብርባሪዎች በየቦታው እንዲበተኑም አድርጓል። ማይክል ከፍሎሪዳ እስከ ጆርጂያ በመንፈስ ባደረሰው ጉዳትም ቢያንስ 17 ሰዎች ህይወታቸውን ማጣታቸው ተዘግቧል። በሌላ ዜና ሰሜንና ደቡብ ኮሪያ ዛሬ ከባድ ምሽግ ባለው አካባቢ ከወታደራዊ ኃይል ነጻ በሆነው ቀጠና ላይ የከፍተኛ ደረጃ ንግግር አካሂደዋል። በቅርቡ ፒዮንግያንግ በተካሄደው ጉባኤ ላይ የተደረጉትን ስምምነቶች ስለመተግበር ጉዳይ እንደተነጋገሩ ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር ነጻ እንዲሆን ለሚያደርጉት ጥረት ዓለም አቀፍ ማህበረሰብ እውቅና እንዲሰጣቸው የደቡብ ኮሪያው ፕሬዚዳንት ሙን ጄይ ኢን ጥሪ አደረጉ። ጠበብት ግን እውነት ከኒኩሌር ነጻ የማድረግ ጥረት ተደርጎ እንደሆነ ይጠራጠራሉ። የሰሜንና የደቡብ ኮሪያ መሪዎች ባለፈው መስከረም ወር ባደረጉት ጉባኤ ድንበር ዘለል ትብብር ለማጠናከር እና ከኒኩሌር መሳሪያ ነጻ በሆነ የኮሪያ ልሳነ ምድር ላይ ሰላም ለማምጣት የሚያስችሉ የተለያዩ መርሃ ግብሮችን ለማራመድ ተስማምተዋል። የቱርክና የሳውዲ አረቢያ መሪዎች የሳውዲ ተወላጅ የሆነ ጋዜጠኛ ጀማል ካሾጊን ጉዳይ ለመመርመር የጣምራ ቡድን ስለመመስረት ጉዳይ ተነጋግረዋል። ሀሾጊን ከ17 ቀናት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ኤምባሲ ከገባ በኋላ የደረሰበት መጥፋቱ የሚታወስ ነው። የሁለቱም ሀገሮች የዜና አገልግሎቶች በገለጹት መሰረት የቱርክ ፕሬዚዳንት ሬጂፕ ኤድዋርዶን የሳውዲ አረቢያ ንጉስ ሳልማን ትላት ማታ ስለ ጉዳዩ በስልክ ተነጋግረዋል። ሳውዲ አረቢያና ቱርክ ጋዜጠኛው በሳውዲ ኤምባሲ ከገባ በኋላ ስለሆነ ነው የተለያየ ወሬ የሚናገሩት። የቱርክ ባለስልጣኖች ሳ ጎሺ ካሾጊ በኤምባሲ ውስጥ ተገድሏል የሚል እምነት አላቸው። ሳውዲ አረቢያ ግን ክሱ መሰረት የለውም በማለት እያጣጣለች ትገኛለች። በመጨረሻም በሶሪያና በዮርዳኖስ መካከል ያለ ወሳኝ መተላለፊያ ድንበር በሶስት ዓመታት ውስጥ ለመጀመሪያ ጊዜ ዛሬ ተከፍቷል። የናሲብ ድንበር መከፈት ሊባኖስንም ጨምሮ በክልሉ ላለው የየብስ የንግድ ልውውጥ አስፈላጊ ነው። የሶሪያውን ፕሬዚዳንት ባሻር አል አሳድን የሚቃወመው የሚቃወሙ አማጽያን ከሶስት ዓመታት በፊት መተላለፊያውን ድንበር ተቆጣጥረውት ነበር። ይሁንና የመንግስት ኃይሎች ባለፈው ሐምሌ ወር አስመልሰውታል። ለሰባት ዓመታት በዘለቀው ውጊያ ምክንያት ተዘግቶ የነበረ በሶሪያና በእስራኤል በምትቆጣጠረው የጎላን ኮረብታዎች መካከል ያለው መተላለፊያ ድንበርም ዛሬ ተከፍቷል። ኩንተራ የተባለው መተላለፊያ ድንበር ለአራት ዓመታት ያህል ነበር ተዘግቶ የቆየው ብዙን ጊዜ የሚጠቀሙበት እንደ አውሮፓውያን አቆጣጠር በ1974 ዓ ም በሶሪያና በእስራኤል መካከል የተፈረመውን የሰላም ስምምነት የሚጠብቁ የተባበሩት መንግስታት ድርጅት የሰላም ጠባቂዎች ናቸው። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ናቸው። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ወደ መጀመሪያው ዘገባችን የምናልፈው በቤንሻንጉል ጉምዝ ክልል ውስጥ የስልጠና ቤት ገንብተው ሕገ ወጥ ወታደራዊ ስልጠና ሲወስዱ የነበሩት ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለህይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የህክምና የከተማው ህዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ጽዮን ግርማ ዝርዝሩን አሰናድታለች። የቤንሻንጉል ጉምዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉምዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላኑንዝ በተባለ ቦታ ጫካ ውስጥ ነው። አንድ መቶ የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል። ከአሁን ድረስ ባደረግነው ኦፕሬሽን ከአንድ ወጣቶች ናቸው ቁጥጥር ስር ዋሉ በራሳችሁ ሀያ አለ። ቀደም ብሎም ደግሞ ዝም ብሎ በራሳችሁ አንድ ቀን ሁለት ቀን ሁኔታ እዚያ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችሁ ቀደም ብሎ የመጡ ወጣቶች አሉ። ስለዚህ አጠቃላይ በዚያ በኛ ባደረግነው ኦፕሬሽን እና በራሳቸው ደግሞ እዛ ገብቶ የማይረባ ነገር የማይረባ ስራ መሆኑን አውቆ የተመለሱ ሀያ የሚሆን ወጣት አለ። እንዳጠቃላይ ወደ ሰባን የሚሆን ወጣት ነው ጠቀሞች ተመልሶ ወደ አካባቢያቸው ወይ ደግሞ ወደ በዚህ ከተማ ገብቶ ያለ ማለት ነው። በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ። ያገኘናቸው ወጣቶች በጣም አስራ ስድስት ዓመት አስራ አምስት ዓመት አብዛኛው በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዛ የስራ አለ በሚል ሌሊት ሌሊት የሸወዷቸው እዚ እዛ ስራ እናሰራቸው ያለን ደብተር እስክሪብቶ ታገኛቸዋለህ ታገኛላቸው በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ ማሰልጠኛ ካምፕ ያስገቡ ከድራይ ስልጠና ዘጤ ና ነበረው ወደ አንድ መቶ የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም? እንግዲህ ይሄንን ቅድም እንዳልኩ ቦርደር ናት ይቺ ቦታ። እነዚህ ወጣቶች ዳስኛ ከቦርደር አካባቢ ዚያ የሚሄዱ ስለሆነ እንትኑም አልቆየም፣ ይቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቂው የእኛ ትኩረት ወደ ውስጥ ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር ነው ያለው። ንትንም ብዙ ቆየ አይደለም። ምን ያህል ጊዜ ቆየ? አብዛኛውን ቆይታችሁ አስራ አምስት ቀን ያላችሁ ናችሁ ትልቅ የሚባለው እስካሁን ያለን መረጃ። ከዚህ ሌላ ሌላ ቦታ ተመሳሳይ ነገሮች እንዳሉ ነዋሪዎች እየጠቆሙ እንደሆነ ዛሬ ሰምቼ ነበረ እና ሌላ ቦታ የተገኘ አለ በተመሳሳይ ካምፕ ተሰርቶ ስልጠና የሚወስድ ወጣቶች? የለም የለም። ያው ህዝብ ጡቀማ ቅድም እንዳልኩኝ ህዝብ ጥቆማ እንወስድ አለን። ግን በቀመሳ ደረጃ ይህን ስራ የምሰራበት አካባቢ አላገኘንም። ግን ህዝብ ጥቆማ ሊኖር ይችላል። ቅድም እንዳልኩኝ ተረፋማ እና በጣም ጫካ እና ቦርደር አካባቢ የሚደረገ ነገሮች ስለሆነ እና ከሌሎች አዋሳኝ ሀገሮች ጋር እንደ ሱዳን እና ደቡብ ሱዳን አካባቢ ምናልባትም አለፍ ብሎ ሱዳን መሬት ላይ የሚደረግ ነገርን ካለ ወይ ደግሞ በሌላ ሀገር መሬት ላይ የሚደረግ ነገር ካለ በፍጥነት ስለማይደረስበት አሁንም የዚህ ጥቆማ ካለ እሱን ጥቆማ ተወልቶ ትክክል ይደረጋል። ግን ተመሳሳይ ነገር ያለበት አካባቢ አረጋ ነው አካባቢ የለ። የሸሹ አሉ፣ ያመለጡ ያልተያዙ የተወሰኑ አሉ። ሸሹታ ከአንባቸሁ ሲፈራሩት ሸሽቶ በኋላ ደግሞ እንግዲህ በሌላ መንገድ ወደ ወደ ሰራቻቸው የገቡ አሉ የሚል መረጃ አለ። እሱን በደንብ አንዳዝ ናቸው ማለት አቃራ ነው።

ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የህክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልም ብለዋል። በቤንሻንጉል ጉምዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል። ምንም በአቅጣጫም ሰዎች ያለበት አቅጣጫና ችግር የተፈጠረበት ጥቃት እና ምዕራብ ነው። ብዙም ምንም ግንኙነት የለውም ማለት ይቻላል በተያያዘ በክልሉ ከሀያ ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ከቤንሻንጉል ጉምዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከሀያ ስምንት ሺህ በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ። አሁን በሁለት መሻሻሎች አሉ። የተራጋ ነገር አለ። መረጋጋት እየተፈጠረ ነው። ከቀን ወደ ቀን የተሻሻለ ነገር አለ። እስካሁን በዚህ ግጭቱ ጋር ታይዞ ከዚህ ጋር ታይዞ የደረሰን የሞቱ ሰው የለም፣ ተፈናቀለ ሰው የለም፣ ወጥቀ ምንድን ነው ወድሙ ንብረት የለም። በሟል ብለው መውሰድ ይቻላል። የወጡ ሰዎችም ወደ ነበረበት አካባቢ የተመለሱም ስላለ የተረጋጋ ነው አካባቢ ነው። ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በዘጠኝ መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ። እስካሁን በጣም አስቸጋሪ ሁኔታ ላይ ያለ ብቻ እስካሁን በነቀምት ሕዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ያለው አሁን ሕዝቡም ሌላ ምንም አሁን እርዳታ እንኳ ገብቷል እየተባለ እርዳታ እንኳ ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረውን ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ የተቀመጠ ያም አይሆን ቦታ ነው። በቃ አሁን ህብረተሰቡ በጣም ችግር ላይ ነው። እዚህ ከምንቀመጥ በቃ በሌላ ቦታ ብንሄድ እያለ በጣም አስቸጋሪ ላይ ነው ያለው። እኔ እንጃ ምን እንደሚሆን እስካሁን እንግዲህ አላውቅም። እንግዲህ ለምን አልተመለሳችሁም ብያቸው ነበር። ለእኙ ተፈናቃይ መንግስት እያመቻቸን ነው ፖስት አዘጋጅተናል። ምን እየተባለ ነው አሁን እንግዲህ ዛሬ አስራ ሰባት ቀናችን ነው ከአካባቢው ለቀን የወጣ ነው። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው፣ እያመቻቸን ነው፣ እያመቻቸን ነው። ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብት እንጠይቃለን። የኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን ነው። ዞኑ ምስራቅ ወለባ ዞኑ መስተዳድር እየሄድን ነው። ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን የሆነ የሚባል ምንም ነገር የለም። ምንም ያገኘነው ነገር የለም። አሁን ያው እዛ ቁጭ እንዳለ ነው። ሌላ ተፈናቃይ አግኝቼ በስልክ አነጋገር ያለው የተሟላ ኑሮና ቤተሰብ ነበረን። አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ። እግዚአብሔር ፈቅዶ መቸም ሳልሞት ወጣ ነው። ሁሉም ንብረት ከዚያ ነው የቀረ ያው አሁን ግን ብለን ቤተሰባችን ይዘን ከዚያው ነው በቃ የምናገኛት አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንዲሁም አንዳንድ ቀን ሳን ከምሱ ሳን ከምሱ የምናጥበት ምክንያት አለ። በቃ ያው ሳይመሽ ሲቀር ህዝቡ ሳይሰለቸን፣ እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው፣ እና እናንተ ለምን አልተመለሳችሁም? ማለት መመለስማ፣ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥፋተኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ፀብና ስጋቻ ያው ከአመራሮች ጋርና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱን በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት፣ የተዘረፈ ንብረት፣ የተቃጠለ ቤት እሱም ደግሞ አልተተካም። እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንን ያንንም ተክቶ ወይም ደግሞ ኃላፊነት ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት። ያነጋገራችሁ አካል የለም? ከቤንሻንጉል ጉምዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው እያነጋገራችሁ ያለው? ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ። ከቢንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርፋችሁ እንዴት ነው? መመለስ ካለባችሁ ተመለሱ። የክልሉ መንግስት ልኮን ነው የመመጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጠው ነበረ ተወክለ- ተወክዬ ነው ብሎ ትመለሳላችሁ ወይስ እንዴት ነው? ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን የምትሉ ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳድሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሉ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይስ እንላቸው፣ አይ ምልክ ነው የምናስተላልፍ እንጂ እኛም ኃላፊነት አንወስድም ብለው አሁን በቃ ህዝቡም ንብራችን ለብዙ ጊዜ ደግሞ አሁን አስረኛችን ነው ከተፈናቀልን የሞተው ሰው የተቃጠለው ንብረት ይሄ ይሄ ብሎ ሲጠይቃቸው አይኛም መመለስ መመለሳን አንችልም የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ይሄ ከዚያ ወደዚህ ምንም ይሄ ነው ያለንህ የለም በፌዴራል ደረጃ እንደ ወደፊ የክን የለም በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይ ጅጋንፎ ወረዳ ከመስከረም አስራ ስድስት ጀምሮ በተቀሰቀሰ እና በተባባሰ ግጭት በአምስት ቀናት ውስጥ ስልሳ ሰባት ሰዎች መገደላቸውን ከዘጠና አንድ ሺህ ሰዎች በላይ መፈናቀላቸውን የአካል ጉዳት የደረሰባቸው ሰዎች መኖራቸውን ብዙ መኖሪያ ቤቶች መቃጠላቸውን የክልሉን ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ኦው ለኔ ለኔ ብቻ ዱንያ ዱንያ ኦው ድንግር ግርግር ግር ይዟታል ከሕይወት አንድ ቅመም ጎሏታል።

ምናሉ በማሊ ሙዚቃ የተቀነባበረ ዘፈን ነበር ያስደመጥናችሁ። አሁን ወደ ተከታዩ ዝግጅታችን እናልፋለን። ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙሀን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤቶች የተውጣጡ ሀያ ሰባት የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምሯል ጀምሯል የመጀመሪያው የአሜሪካ ድምጽ አፍሪካዊ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ከ37 ዓመታት በኋላ ለአገር ምድሩ በቅቷል። እስክንድር ፍሬው ከአዲስ አበባ በጉዳዩ ዙሪያ አነጋግሮታል። የአሜሪካ ድምፅ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለአገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት የአሜሪካን ድምፅ የአማርኛ ክፍል ከመመስረት ጀምሮ ለዓመታት የሰራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምፁ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ፣ ዛሬ ከኢትዮጵያ አልፎ የአሜሪካን ድምፅ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምፅ የአፍሪካ ዳይሬክተር በመሆንም የመጀመሪያው የሀገሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብተዋል። በልዩ ልዩ ጉዳዮች ላይ አነጋግሬዋለሁ። ራሱንና የአሜሪካን ድምፅ አገልግሎት ከሚያስተዋውቅበት ይጀምራል። እኔ ንጉሴ መንገሻ አልከኝ ከዚህ በፊት የአማርኛውን ክፍል በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ከመሰረቱ አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታ አሁን ታመራት በሚል ስም ማስተላልፈው እኔ ነኝ እና አሁን ለመጀመሪያ ጊዜ ለብዙ ከብዙ አመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንኩ ብዙ ጊዜ አይደለም፣ ሶስት ዓመቴን አሁን እጨርሳለሁ። ግን ፕሮግራም ማኔጀር ሆኜ ለአንድ አስራ አራት ዓመት ሰርቻለሁኝ የአፍሪካ አጠቃላይ ማለት ነው። አጠቃላይ ከዛ በኋላ አሁን ዳይሬክተር የሆንኩት እና ደግሞ እውነትም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ እና በዛ በዛ ትልቅ ክብር ይሰማኛል። ፕሮግራማችን በአስራ ስድስት ቋንቋ ነው ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም፣ መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ አንድ ሶስተኛ የሚሆነው ሰባ ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታውቀው እንዳልከውም እውነትም አሁን ዛሬ ትናንትና ነው የገባሁት። ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙማ ላይ ወጣት ነው አልፎ አልፎ አንድ ሶስት አራት ቆጥራለሁ፣ እና ኢትዮጵያ ራሷ የወጣት ሀገር ሆናለች። ይሄ ብቻ አይደለም። በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄድኩ፣ ብሩንዲ ሄድኩ፣ ኬንያ፣ ሳውዝ አፍሪካ አፍሪካ በመላ ወጣት ሀገር ነው። ስለዚህ ብዙሀኑ የአፍሪካ ህዝብ የኢትዮጵያም የሶማሌም ማለት ነው ወጣት ነው። ይህ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደማስታወስከኝ የተነሳ ገለል የተደረገ ወጣት ብዙ ትኩረት ያልተሰጠው ዘኔግሌክትድ ማጆሪቲ ብለ በእንግሊዝኛ የገለጽኮ ማለት ነው። ወይም የተገፉት ብዙሃን ወይም ችላ የተባሉት ብዙሃን እንበለው ምንድን ናቸው? የስርዓት ሄደ ብዙ ወጣት ነው። ትምህርት የተሳካ ትምህርት ሳያገኝ የሚወርቀው ወጣት ነው አደለም? ሌላ ቀርቶ እነ ቦኳራም ና አልሻባብ ሪኩሪት የሚያደርጉት የሚመለምሉት ወጣት ነው። ትላልቆቹ በእኔ ድሜ ያሉት ወይንም አርባ አምሳ የሆኑት እያዘዙ እዚህ ሰዓት ውስጥ የሚያግዷቸዋል እንጂ ሱሳይድ ቦምበር ሆኖ የሚሄደው ወጣት ነው። ሳውዝ አፍሪካ ውስጥ በዚኖፎቢያ የሚቀጣው ሶማሌ፣ ኢትዮጵያዊ፣ ኤርትራዊ የሞቃዲሾ ሰው ወጣት ነው። በሊቢያ አቋርጦ መከራ አይቶ የተስፋ ጭላንጭ ስላጣ ብቻ ተስፋ አገኛለሁ ብሎ ሜትራኒያ ውስጥ ባህር እየሰመጠ የሚያልቅ ወጣት ነው። ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ ስራ መስክ ተከፍቶለት በስራው ላይ የሚሰማራ ከሆነ መሰረድም አያስፈልገውም። ስለዚህ ለዛ የሚጠቅም ፕሮግራም መሰራት አለበት ነው። በዚህም ምክንያት ለምሳሌ አሁን በሶማሊኛ የወጣት ፕሮግራም አለ፣ በአማርኛ የወጣት ፕሮግራም አለ፣ በስዋሂሊ የወጣት ፕሮግራም አለ። ወጣቱ ላይ ብቻ ያተኮረ የወጣቱን ሕይወት የሚመለከት ምናለትም ስራ ለምሳሌ የቢዝነስ ንግድ በምን አይነት መልክ መስራት ይቻላል። ትምህርት ምን አይነት ትምህርት መገኘት ይቻላል። ቮኬሽናል ለታዊ ዩኒቨርሲቲ ምናምስ ያደረስ መገኘት ይቻላል። ቴክኖሎጂ የት ደርሷል? ከዛ ቴክኖሎጂ ምን መጠቀም ይቻላል? የመሳሰሉትን ነገሮች እናሰምራለን። ወጣቱ መድረኩ አድርጎ እንዲጠቀምበት እናደርጋለን። እና ደግሞ ወጣት ፕሮግራሞች አሁን በሙሉ አፍሪካ ቋንቋዎች በእንግሊዝ በፈረንሳይም እንዲስፋፋ ነው ፍላጎታችንና፣ ይህም ማለቴ ነው። አሁን ዚህ የሚመጡት ሳይም ከኔንም የበታች የሆኑ ልጆቼ ናቸው ትምህርት የመጡት። የሶማሊያዎችና የኢትዮጵያውያን ሪፖርተሮች አንተን ጨምሮ እነዚህ ወጣቶች ስለ ወጣቱ መዘገብ ይችላሉ ማለት ነው። ይህን ለማዘጋጀት ነው የመጣ ነው። ይህን ትሬኒንግ የከፈት ነው። ለዚህ ነው ትሬኒንግ በነገር ላይ ነገ ይጀመራል። ሰኞ፣ ከሰኞ እስከ አርብ ነው የሚሄደው። አቶ ንጉሴ ወይም ጌታሁን ታምራት እየቀያየርኩ እንግዲህ ላናግር እንግዲህ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴን ወይም ጌታሁን ታምራትን የሚያውቁት በሬዲዮ ድምፁ ጭምር ነው። አሁን ከዓመታት በኋላ ከ37 ዓመት በኋላ አዲስ አበባ መታሃል በኃላፊነት ነው የመጣኸው። በእርግጥ ሌሎችም የስራ ባልደረቦች መጥተዋል እና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓት። እና ለምን በዚህ ሰዓት? ይሄ ጥሩ ጥያቄ ነው። እስካሁን ድረስ በነገር ላይ ቪኦኤ ችግር ውስጥ ነበር። እዚህ ሀገር ከኢትዮጵያ መንግስት ጋር እዛ ችግር ውስጥ ልቀው አልፈልግም መናዘዝም፣ ቅሬታም ይሄን ያለ ማለትም አልፈልግም። ጠቅላይ ሚኒስትር አብይ ያሉት በፍቅር እና በይቅርታ ወደፊት እንዲሄድ ነው ያ መተክላዊ አቋም ይገባኛል እና ያን መከተል እንፈልገው ሮሮ ላስብ አንፈልግም። ግን ያው የተከፈተው እድል ግን በሰፊ ነው። የፖለቲካ ምድሃሩን እንዲሰፋ ኦፖዚሽኖች፣ ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላልፉ የነበሩ የሚዲያ አውትሌት፣ የዜና አውታሮች እየገቡ ነው። ይህም እንዲተፈቅደለት ሰፊ የሆነ ስትሪንገሮች ከዚህ በፊት እንደምታውቀው አንተ እስክንድር እና አመለስካቸው ከዛ ደግሞ መቀሌ አንድ ስትሪንገር ነበረን ሪፖርተር። ከዛ አስመራ ነበረን። አሁን ግን ወደ አስራ አራት የሚሆኑ እዚህ አሉን። ሶማሌ ድሮውንም ብዙ ሪፖርተሮች አሉን፣ ወደ ሀያ የሚጠጉ። ከዛ ውስጥ እነሱን አመጣን እዚህ ለማስተማር ነው። ስለዚህ በተከፈተው ሚዲያም እንደልቡ ሆነ። እውነትም ደግሞ ዴሞክራሲ እንዲመጣ ከተፈለገ፣ ዴሞክራቲክ የሆኑ ተቋማት ኢንስቲቱሽንስ እንዲገነቡ ከተፈለገ ዴሞክራሲ ነፃ የሆነ የሚዲያ አውትሌት ሚና አለው። ከፍተኛ ሚና አለው። ስለ በዛ ረገድ አስተዋጽኦ እናደርጋለን ያቅማችን የሚል ተስፋም ስላለን እሱን ለማድረግ ነው እና በተፈለገ በዚህ አምስት ቀን ውስጥ በተሻለ መጠን እንደነሱ እውነት ላይ የተመሰረተ ዜና ማመንጨት የምንችለው ሚዛና የሆነ ሁለ ገብ የሆነ ከውሸት የራቀ እውነቱ ላይ ብቻ ያተኮረ በጎም ይሁን ክፉን ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድን ነው? ከዚያ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤናነክ ይሆናል። ስለ ብልጽግና ሊሆናል። ዴቨሎፕመንት ሊሆን ይችላል። ስለ ትምህርት ሊሆን ይችላል። ያን የሚመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ እንችላለን? ከዛ ደግሞ ውይይት ፕሮግራሞች አሉን። ውይይት ስንልህ እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድን ነው? የፖለቲካ ዲስኮርስ ሲቪል የሆነ ተግባብተህ ፖለቲካ ውይይት ማድረግ አይቻልም። ያንን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበትን መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው። በዚህ ምክንያት ነው እነዚህን ስትሪንገሮች ወይም ሪፖርተሮች ከሶማሌም ደግሞ ከኢትዮጵያ በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ፣ ከሚለያቸው በስተቀር ሶማሌዎች እዚህ አሉ። ሶማሌዎች በያለበት አሉ። ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ። ሶማሌ ቋንቋ የሚናገር ፖርስ ሶማሌ ውስጥም አለ። ያ ደግሞ ድንበር እንጋላለን። ብዙ ባህሎች የምንስማመበት አለን እስላም እስላሞች አሉ። እስላም ኢትዮጵያውያን አሉ። እስላም ሶማሌዎች አሉ። የድንበር ብቻ ሳይሆን በብዙ መንገድ በባህልም የምንዘነቅበት፣ የምንግባባበት መዐት መንገዶች ስላሉ እነዚህ እስትርንገሮች ወይም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው። ከኤርትራም የመጣ ከኤርትራም የመጣ ይቅርታ አድርግልኝ፣ እሱን ርም ታደርጋለህ። ይቅርታ አድርግልኝ። አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አምጥተን እዚህ እንዲሰለጥን እናደርጋለን። ደግሞ በእውነትም ደሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ አውትሌት ብዙ አስተዋጽኦ ሊያደርጉ ይችላሉ። እኔ በበኩል ያለኝ እምነት ኤርትራ ያለ ኢትዮጵያ፣ ኢትዮጵያ ያለ ኤርትራ መሄድ የሚችሉ አይመስለኝም። የሁለቱ ሰላም መፍጠርና መተባበር የዜና አካባቢ የፖለቲካ ሕይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላል ብዬ ነው የማስበው። ከዛ አንጻር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካኝነት ጥሩ ሪፖርት ሊያገኝ ይችላል። በዛ አንጻር ከፍተኛ አስተዋጽኦ ማድረግ እንችላለን ብያስባለን። እዚህ ላይ አቶ ንጉሴ እንግዲህ ሀያ ሰባት የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው? ወይ የሁለቱ ድምር ውጤት ነው ይሄ የትኛው ነው የሚያመዝነው? ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው? አቶ ንጉሴ መንገሻ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር፣ ምላሻቸውን ይዘን በነገው ምሽት እንመለሳለን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሐሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብር የቆየው ሞክቢል ያቤሮ ነበረ። ጉዟቸው የሰመረ ይሁን እያልን እንሰናበታችኋለን። በነገው ምሽት እንገናኝ። Radio Segale Americati.